ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። የአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ ዓርብ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431ኪሎ ኸርዝ መካከለኛ ሞገድ የሚያሰራጨውን ዝግጅት አሁን ጀመረም። በቀጥታ የሚተላለፍላችሁን የዛሬ ሐሙስ ሐምሌ 24 2006 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራል። የቴክኒክ መሐንዲሱ ኦድሬስ ሬጅስ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን እንድትቆዩ እንጋብዛለን። የተከበራችሁ አድማጮች፣ አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዲሱ አበባ ያሰማናል። እንደምን በአስፈሪ ሁኔታ እየተዛመተ ያለውን የኢቦላ ቫይረስ ወረርሽኝን ከአገራቸው ለመክታት የሴራሊዮኑ ፕሬዚዳንት እርነስት ባይ ኮሮማ የአስቸኳይ ጊዜ ማወጃቸው ተነገረ። ፕሬዚዳንት ኮሮማ ለአገራቸው ሕዝብ ባሰሙት ቃል በሽታው በገባባቸው አካባቢዎች በሙሉ ምንም አይነት ህዝባዊ ስብሰባ እንዳይደረግ፣ በሽታው ያለባቸውን ሰዎች እየለዩ የቤት ለቤት አሰሳ እንዲካሄድ እንዲሁም ወደ አውሮፕላን ጣቢያ በመሄድ ወደ አገር የሚገቡ መንገደኞች አስፈላጊ መረጃዎች እንዲያገኙ ማድረግ፣ መንግስት ማስጠንቀቂያ ማሳሰቢያ አውጥቷል ብለዋል። ይህ መንግስት የወሰደው እርምጃ ከ60 እስከ 90 ቀናት ይዘልቃልም ተብሏል። ሴራሊዮን በከፍተኛ የኢቦላ ማጥፋት ዘመቻ ላይ ነች ያሉት ፕሬዚዳንት ኮሮማ ነገ አርብ ወደ ጊኒ በመሄድ ከጊኒውና ከላይቤሪያ አቻዎቻቸው ጋራ እንደሚገናኙም ተገልጧል። 116 ሰዎችን እንደጫነ ከቡርኪና ፋሶ ወደ አልጄሪያ ሲበር የዛሬ ሳምንት ሐሙስ ከተከሰከሰው የኤር አልጄር አውሮፕላን ላይ ስብርባሪዎችን ለማግኘት ፈረንሳይ አንድ ወታደራዊ ቡድን መላኳ ተገለጠ። ከፕሬዝዳንት ፍራንሷ ኦሎንድ ቢሮ አርብ ለታ ይፋ የሆነው መግለጫ እንዳመለከተው 51 የፈረንሳይ ዜጎችን የጫነውን አውሮፕላን ምንም እንኳ ክፉኛ የተሰባበረ ቢሆንም መለየት ግን ተችሏል። ከቡርኪና ፋሶ የጦር ኃይል ጀኔራል ጊልበርት ደንደር አውሮፕላኑ ሰሜናዊ ማሊ ውስጥ ባለው በረሃማ ስፍራ መውደቁን አረጋግጠዋል ከ51ዱ ፈረንሳውያን በተጨማሪም 24 የቡርኪና ፋሶ 8 የሊባኖስ 6 የአልጄሪያ እና ቢያንስ የ11 ልዩ ልዩ ሀገሮች ዜግነት ያላቸው መንገደኞችም እንደነበሩበት ታውቋል የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ባለስልጣን ጋዛ ውስጥ በሚካሄደው ጦርነት እስራኤልና የሐማስ ነውጠኞችን በጦር ወንጀለኛነት ከሰሱ። ናቪ ፒሌይ ዛሬ ሐሙስ ለጋዜጠኞች በሰጡት መግለጫ እስራኤል ትምህርት ቤቶችና ሆስፒታሎችን እንዳወደመች አመልክተው፣ ዓለም አቀፍ ሕግን በጣሰ መልኩም አንድ በተባበሩት መንግስታት ይዞታ ስር ያለ ትምህርት ቤት ላይ ያደረሰችውን ጥቃት በምሳሌነት ጠቅሰዋል። ይህ ተጠያቂነት የሌለው እርምጃ መቀጠል እንደሌለበትም ናቪ ፒሌ አበክረው ገልጠዋል። ዋናዋ የተባበሩት መንግስታት የሰብአዊ መብት አስጠባቂ ቢሮ ኃላፊ አክለውም ነውጠኛው የሃማስ ቡድንም በእስራኤል ይዞታዎች ላይ ያለምንም ልዩነት እንዳመጣለት የሚያካሄደው የሮኬት ተኩስ ህገወጥ ብቻ ሳይሆን ከተጠያቂነት እንደማያድነውም አስገንዝበዋል። የጋዛውን ጦርነት በተመለከተ የተባበሩት መንግስታት ነቀፌታ ቢያሰማም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ዛሬ ሐሙስ በተናገሩት ቃል ሐማስ ወደ እስራኤል ለመዝለቅ የሚጠቀምበት የመሬት ውስጥ ለውስጥ ጉድጓድ ጨርሶ ሳይደመሰስ የእስራኤል ጦር የጀመረውን ወታደራዊ እርምጃ አያቋርጥም ሲሉ ተናግረዋል። የበረራ ቁጥሩ 17 የሆነው የማሌዥያ አውሮፕላን ተመትቶ ወደ ወደቀበት ስፍራ ዩክራይን አካባቢ እንዳይሄዱ በአፍቃሪ ሩሲያ ኃይሎች የተከለከሉት ዓለም አቀፍ ታዛቢዎች ከብዙ ቀናት እገዳ በኋላ ዛሬ ለመጀመሪያ ጊዜ ከስፍራው መሄዳቸው ተሰማ። የአውሮፓ የደህንነትና ተራድኦ ድርጅት ዛሬ ሐሙስ ይፋ ባደረገው መግለጫ ከታዛቢው ቡድን ውስጥ የተወሰኑ ጠበብት ያሉበት አንድ የልዑካን ጓድ ከአውስትሬሊያና ከኔዘርላንድስ ኤክስፐርቶች ጋር በመሆን በስፍራው መድረሱን አመልክተዋል። አንድ የድርጅቱ ቃል አቀባይ ለሲኤንኤን ቴሌቪዥን በሰጡት ቃል ቡድኑ ከስፍራው እንደደረሰ በአውሮፕላኑ ስብርባሪዎች ላይ የተመሰረተ ጥናቱና ምርምሩን በቀናት ውስጥ እንደሚጀምር ተናግረዋል። ዛሬ ሐሙስ ማለዳ ላይ ዩክራይን ይፋ ባደረገችው መግለጫ በአፍቃሪ ሩሲያ ኃይሎች ላይ የሚካሄደውን ውጊያ ለአንድ ቀን በማቆም ዓለም አቀፉ ቡድን ለሚያካሄደው የምርመራ ሥራ ዕድል ለመስጠት ማቀዷን አመልክታለች። ከኬቭ በተሰማ መግለጫ መሰረት ውጊያውን ጋብ ለማድረግ ውሳኔ ላይ የተደረሰው ከተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በቀረበ ጥያቄ መሰረት ነው። በመጨረሻም የክርስትና እምነቴን አልተውም በማለቷ ሞት የተፈረደባት ሱዳናዊት በሕይወት ቆይታ አሁን ወደ ዩናይትድ ስቴትስ የምትመጣ መሆኗ እንዳስደሰተው ዋይት ሀውስ ገለጠ። መርያም የሕያ ኢብራሂም የዩናይትድ ስቴትስ ዜግነት ካለው ባለቤቷና ሁለት ልጆቻቸው ጋር ዛሬ ባለፈው ሐሙስ ሮም የገቡ ሲሆን አንደኛዋ ህጻን ኢብራሂም እስር ቤት ሆና የተወለደች መሆኗ ይታወቃል። በቫቲካንም ከርዕሰ ሊቃነ ጳጳሳት አባ ፍራንሲስ ጋር ተገናኝተዋል። አቡኖም ስለ እምነቷ ጽናት ኢብራሂምን አመስክነው ባርከዋታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። አዲሱን ለዜናው አመሰግናለሁ። አዲሱ በነገራችን ላይ ኢብራሂም እያልክ ስለ ጠራሃት በመጨረሻ ስሟ በመጨረሻ ስሟ ዜናው ላይ እንደተጻፈው ነው። ልክ ነህ። መሪያም ብላ ጥሩ ነበር። መሪያም ኢብራሂም እንኳን በደህና ተመለሰች። ለማንኛውም ብዙ መረባረብ ነበር። ከኢትዮጵያውያኑም በኩል ብዙ እንቅስቃሴ ነበር። በሱ በጣም ተሰልፈው ነበር። ኢትዮጵያዊት ነቻ በእናት እሺ አመሰግናለሁኝ አዲሱ። ከምሽቱ ሶስት ሰዓት በ22 እና በ25 ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ደግሞ ይመለሳል። አዲሱ። ይህ በ1431 መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። ደንበኞቹና ሰራተኞቹ ከኢቦላ ቫይረስ እንዲጠነቀቁ ለማድረግ እርምጃዎችን እየወሰደ መሆኑን የኢትዮጵያ አየር መንገድ አስታውቋል። ከምዕራብ አፍሪካ ወደ አዲስ አበባ በሚደረጉ በሁሉም በረራዎች ላይ ቅኝት እያደረገ መሆኑን ጠቅሷል። በሌላ በኩል አንድ የፓን አፍሪካን አየር መንገድ ወደ ላይቤሪያና ሲየራሊዮን የሚያደርገውን በረራ አቋርጧል። እስክንድር ፍሬው ዝርዝር አለው። የኢትዮጵያ አየር መንገድ ትናንት ማምሻውን ባወጣውና በድረገጹ ባሰፈረው መግለጫ በአንዳንድ የምዕራብ አፍሪካ ሀገራት የታየውን የኢቦላ ቫይረስ በተመለከተ ቅድመ ጥንቃቄ እያደረገ መሆኑን ጠቅሷል። በበረራ ወቅት በቫይረሱ የመያዙ ድል ወደ ዜሮ የሚጠጋ ቢሆንም ድርጅቱ ግን የተሳፋሪዎቹንና የሰራተኞቹን ደህንነት ለመጠበቅ እርምጃዎችን እየወሰደ መሆኑ በመግለጫው ተመልክቷል። በዚህ መሰረት የኢቦላን ቫይረስ መተላለፊያ መንገዶቹንና ሊደረጉ የሚገባቸውን ጥንቃቄዎች በተመለከተ ለሰራተኞቹ መረጃና ስልጠና እየሰጠ መሆኑን አየር መንገዱ አስታውቋል። ከምዕራብ አፍሪካ ወደ አዲስ አበባ በሚደረጉ በሁሉም በረራዎች ላይ ቅኝት እያደረገ መሆኑንም ጠቁሟል። ዝርዝር ማብራሪያ ግን አልሰጠም። በዚህ ርዕስ ላይ ተጨማሪ መረጃ ለማግኘት ወደ ኢትዮጵያ አየር መንገድ የሕዝብ ግንኙነት ደውያለሁ። ለጊዜው በአየር መንገዱ ኃላፊዎች የሚሰጥ ቃለምልልስ እንደማይኖር ተነግሮኛል። በሌላም በኩል የፓን አፍሪካን አየር መንገድ የሆነው ኤስኬዋይ ወደ ላይቤሪያና ሴራሊዮን የሚያደርገውን በረራ አቋርጧል። ዘጋርዲያን በድረገጹ እንዳስነበበው መሰረቱን ቶጎ ያደረገው ይሄው አየር መንገድ በረራዎቹን የሰረዘው ከ መንገደኞቹ አንዱ ከላይቤሪያ ወደ ናይጄሪያ ከተጓዘ በኋላ በዚሁ ቫይረስ ህይወቱ በማለፉ ነው። በዜግነት አሜሪካዊ የሆነውና ለላይቤሪያ መንግስት ይሰራ የነበረው የአርባ አመቱ ፓትሪክ ሶየር ህይወቱ ያለፈው በናይጄሪያ ዋና ከተማ ሌጎስ መሆኑም ተዘግቧል። ጥምር ዜግነት ያለው ይሄው የመንግስት ሰራተኛ ለሴት ልጁ የልደት በዓል ወደ አሜሪካ ለመጓዝ ዝግጅት ላይ እንደነበረም ነው የተጠቀሰው። ወደ ፍሪታውንና ወደ ሞንድሮቪያ ይደረጉ የነበሩ በረራዎች የተቋረጡት የኢቦላን ስርጭት ለመዋጋት ከሚደረገው ጥረት ጋር በተያያዘ መሆኑን አየር መንገዱ አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ተከታዩም ዘገባ እዛው አዲስ አበባ ያቆየናል። የተመስገን ደሳለኝ የፍርድ ውሳኔ አሁንም ለሌላ ጊዜ ተቀጥሯል። የጋዜጠኛውን ጉዳይ የሚያዩት ዳኛ ለሁለተኛ ጊዜ ስለተቀየሩ እንዳልተመለከቱት ለችሎቱ ታዳሚ ተናግረዋል። መለስካቸው አማረ ነው ይህን ዝርዝሮ ያዘው። ተመስገን ደሳለኝ በቀድሞዋ ፍትሕ ጋዜጣ ላይ በወጡ መጣጥፎች ሳቢያ ሶስት ክሶች ቀርበውበት የአቃቢ ሕግ ማስረጃዎች ከቀረቡና ተከሳሽም መከላከያውን ካቀረበ በኋላ ፍርድ ቤቱ ውሳኔ ይሰጣል ተብሎ ሲጠበቅ ይሄ ለአራተኛ ጊዜ መሆኑ ነው። ከአንድ ዓመት በላይ ጉዳዩን ሲመለከቱት የቆዩት ዳኛ የመጨረሻውን የፍርድ ውሳኔ ሳይሰጡ ከተነሱ በኋላ በዛሬው ዕለት ያስቻሉት ዳኛ ሁለተኛው ተቀያሪ ዳኛ ናቸው። ዳኛው ዛሬ እንዳሉት ለጉዳዩ አዲስ በመሆናቸው ገና አላጠኑትም። ስለሆነም ጉዳይ ውሳኔ አልተሰጠውም። አሁን ካለው የሥራ ጫናም ቢሆን በዚህ ዓመት ሊፈጽሙት ስለማይችሉ ለመጪው ዓመት እንደሚተላለፍ ገለጹ። አቃቢ ሕግ ይህንን በጽኑ እንደሚቃወም ገልጿል። የተከሳሽ ጠበቃም ጉዳዩ ቶሎ እንዲወሰንበት ያላቸውን ፍላጎት ገልጸው ፍርድ ቤቱ በሚያመቸው መንገድ ቢሆን ግን እንደሚመርጡ ተናግረዋል። የአስራ ስድስተኛው ወንጀል ችሎት ዳኛም ከሌሎቹ ዳኞች ጋር ተመካክረው ለመበየን ለጥቂት ደቂቃዎች ባለ ጉዳዮቹን ውጭ እንዲጠብቁ አዘዋቸዋል። ከቆይታ በኋላም በጉዳዩ ውሳኔ ለመስጠት ለጥቅምት አራት ቀን 2007 ዓ ም ችሎቱ ተለዋጅ ቀጠሮ ሰጥቷል። ተመስገን ደሳለኝ በጋዜጣ ህዝቡ በሀገሪቱ መንግስትና በህገ መንግሥታዊ ስርዓቱ እንዲያምጽ እንዲሁም ስርዓቱ እንዲፈርስ በፈጸመው የመገፋፋትና ግዙፍ ያልሆነ የማሰናዳት ተግባር ወንጀል፣ የሀገሪቱን መንግስት ስም በማጥፋት ወንጀልና፣ የሐሰት ወሬዎችን በማውራት ህዝብ ማነሳሳት ወንጀል እንደተከሰሰ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ተከታዩ ዘገባ እናልፋለን። የመን ውስጥ ተይዘው ለኢትዮጵያ መንግሥት የተሰጡትን የግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ የአቶ አንዳርጋቸው ጽጌን ዓለም አቀፋዊና ህጋዊ መብት መነሻ ያደረገ ዝግጅት ነው። የኢትዮጵያ መንግሥት በበኩሉ የትጥቅ ትግል ያወጀ ነው ሲል ድርጅታቸውን ግንቦት ሰባትንና አቶ አንዳርጋቸውን በአሸባሪነት ይወነጅላል። ለጥያቄው መልስ ዝግጅት በሳምንታዊ ቅንብሩ ተንታኝ ባለሙያ መልስ የሚሰጡባቸውን የበርካታ አድማጮችን ጥያቄ አስተናግዷል። ለመሆኑ ጉዳዩ በዓለም አቀፍ ህግ የሁለቱን ጉዳይና የየመንን አሳልፎ መስጠት እንዴት ይመለከቱታል? መልስ የሚሰጡት ባለሙያ በዩናይትድ ስቴትስ የቱሊን ዩኒቨርሲቲው የህግና የህገ መንግስት ፕሮፌሰር አድኖ አዲስ ናቸው። አዘጋጅና አቅራቢዋ ትዝታ በላቸው ነች። ለጥያቄው መልስ ክፍል ሶስት በአድማጭ ጥያቄ ጀምሮ ይቀጥላል። ለፕሮፌሰሩ ስለ አቶ አንዳርጋቸው ወደ ኢትዮጵያ መተላለፍ ጥያቄዎችም የሚከተሉት ናቸው። አንዳንድ ሰዎች ከመናደድም ይሁን አላውቅም ወይም ትክክል ሆነው ይሄ ሬንዴሽን ነው እንጂ ኤክስትራዲሽን አይደለም ጠለፋ ነው የሚሉ ሰዎች አሉ። በእርግጥ የአቶ አንዳርጋቸው ከየመን ወደ ኢትዮጵያ መተላለፍ ሬንዴሽን ነው ጠለፋ ነው ወይስ ኤክስትራዲሽን ነው ነው ሁለተኛው ጥያቄ። ከፖለቲካው አንጻር ሳይሆን ከህግ አኳያ ኤክስትራዲሽን የሚለውን ውል ብቻ ወስደን ሁለት አገሮች የሞት ቅጣት ያለባቸውም ሆነ የሰቆቃ ይፈጸምባቸው የሚባሉ ሀገሮች ውል ሊዋዋሉ የኤክስትራዲሽን ውል ሊዋዋሉ አይችሉም ወይ? ይሄ ውል ለምሳሌ በኢትዮጵያና በአሜሪካ መካከል ሳይሆን በየመንና በኢትዮጵያ መካከል ነውና ሁለቱም በሰቆቃም ሆነ በሞት ፍርድ የሚታሙ ሀገሮች ናቸው። ሁለቱም ቢያካክዱም ይህንን መዋል አይችሉም ወይ ነው። ሶስተኛው የዓለም አቀፍ ህግ ሁልጊዜ የሚጠቀስ ነገር አለ። የጄኔቫ ኮንቬንሽን ይባላል። የጄኔቫ ኮንቬንሽን በመሰረቱ የሚጠቀሰው የትኛው ነው? ከተጠቀሰ ደግሞ ሁለቱ ሀገሮች ወይም ከሁለቱ አንዱ ያልፈረሙ ከሆኑ ያንን የጄኔቫ ኮንቬንሽን በዛ ይገደዳሉ ወይ የሚል ነው። መጀመሪያ ጥያቄዎችን ከመመለስ በፊት የኤክስትሪዲሽን የሚለውን ነገር ትንሽ ልዘርዝረው። እሱን የሚገልጽ በቂ የአማርኛ ቃል አላገኘሁም። ነገሩ ምንድን ነው? በወንጀል ትፈለጋለህ ብሎ አንድን ሰው አንድ ሀገር ሌላ ሀገር ማስተላለፉ ነው። እንግዲህ ጠያቂው እንደተናገሩት በአጠቃላይ አንድ ሀገር አንድን ሰው አሳልፎ ለመስጠት የሚችለው በሁለት ሀገሮች መካከል የተፈራረሙት ውል ወይም ስምምነት ሲኖር ነው። ስምምነት ከሌለ ይዘህ አስረክብ የሚል ግዴታ ያለ ማስረከቡም ትክክል ላይሆን ይችላል። ገልጣለሁ በኋላ። ሁለተኛ ነገር የሁለት ሀገሮች ስምምነት ምን ወንጀል የፈጸመ ይያዛል ይተላለፋል ብሎ ይዘረዝራሉ። ይሄ ይሄ ቢሆን ይሄ ቢሆን ይዘረዝራሉ። ነገር ግን እረ ይሄ ዋና ነጥብ ነው። የዓለም አቀፍ ሕጎች ዝርዝሮቹን ይገድባሉ። ይህ ማለት ሁለት ሀገሮች የፈለጉትን ወንጀል ሁሉ ማስፈር አይችሉም። ጠያቂው እንደ እንደተናገሩት አንድ ሰው ለምሳሌ በቀለሙ በዜግነቱ ወይም በፖለቲካ እምነቱ ከተወነጀለ አሳልፋቸው አትስጡ ይላል። በፖለቲካ እምነቱ ብቻ ሳይሆን በፖለቲካ ተግባሩ፣ ድርጊቱ ከተወነጀለ አሳልፋቸው አትስጡ ይላሉ። የፖለቲካ ተግባር ማለት አንድ ሰው የፖለቲካ ለውጥ ለማምጣት በሚያደርገው የፖለቲካ ሰለስተ ሰዓት ፎ ድርጊት ድርጊት ማለት ነው። ሰውየው በሚገባ በፖለቲካ ባይሆንም በሚገባ በሌላ ወንጀል ቢወነጀልም አሳልፎ የማይሰጥበት ሁኔታ አለ። ይህ ሰው ተቀባዩ መንግስት እስር ቤት በአሰቃቂ ሁኔታ ያሰቃየዋል ቶርቸር ማለት ነው። እንደዚህ የሚያሳስብ ሁኔታዊ መረጃ ካለ የዓለም አቀፍ ሕግ አሳልፋችሁ አትስቱ ይላል። የቶርቸር ቶርቸር ኮንቬንሽን ይባላል። የዓለም አቀፍ የጸረ ስቃይ ስምምነትን በለው በአንቀጽ ሶስት ላይ ምን ይላል? ሰውየው ተላልፎ ቢሰጥ ተቀባዩ ሰውየውን የጠና ስቃይ ሊያደርስበት ይችላል ብላችሁ ካመናችሁ፣ አሳልፎ የሚሰጠው ማለት ነው። የያዡ ሀገር አስተላልፎ እንዳይሰጥ ይላል። እንግዲህ ኢትዮጵያና የመን ይህን የጸረ ስቃይ ስምምነት ፈርመው አጽድቀዋል። ይህ ማለት ስምምነቱ የሚከለክለውን ድርጊት መፈጸም አይችሉም ማለት ነው። እንግዲህ ወደ አርቷ እንዳርጋችሁ እንምጣ። በየመንና በኢትዮጵያ መካከል ወንጀለኛ ነህ ተብሎ የተከሰሰ አስረክብ የሚል የተጻፈ ስምምነት ይኖር አይኖር አናውቅም አላውቅም። ኢትዮጵያ አለ ይላል፣ የመን አለ ይላል። ነገር ግን በይፋ የታየ ነገር የለም ስምምነት ሳይሆን እዚህ ላይ ላቋርጦት ፕሮፌሰር አድነው እነዚህ ነገሮች በተለምዶ ይታያሉ። የሁለት ሀገር ስምምነቶች የሁለቱ ምስጢር ሊሆኑ አይችሉም። ማንኛውም ሰው ገልጦ ፈልጎ መርምሮ የሚደርስባቸው ነጥቦች ናቸው፣ መታወቅ አለባቸው እንጂ ሰውዬው ለምሳሌ በዚህ በተጻፈው ሕግ አሳልፋችሁ ልትሰጡኝ አትችሉም ብሎ እሱን ሊቋቋም ቢፈልግ በምንድን ነው የሚቋቋመው ካልታወቀ ካልታወቀ መቋቋሚያ የለውም። በእውነቱ ልመለስና የስምምነት ነገር ከለለ ዝም ብለው እንፈልገዋለን ብለው የመንና ኢትዮጵያ በዚያውኑ ተስማምተው ሳይጻፍ ማለት ነው አስተላልፈው ከሆነ ይህ እፈና ነው እንጂ ህጋዊ ማስተላለፍ አይደለም። ለሁለተኛቱ አንዳርጋቸው የተከሰሰበት ወንጀል የተከሰሱበት ወንጀል በአደባባይ ሽብርትነት ነው ከማለት ይልቅ ምን ይሆን ሽብርተኛነት ያስባለው ብለን ብጠይቅ፣ በግልጽና በአደባባይ የተዘረዘረ ነገር የለም። እንደዚህ ስለሆነ ጉዳዩን የሚከታተለው ህዝብ ይህማ የፖለቲካ ወንጀልን ሰራህ ተብሎ የተሰደደ ወይም አሳልፎ የሰጠ ብሎ ቢያስብና ቢደመድም አይፈረድበትም። በብዙ አቅጣጫ እንደምናየው ማለት እስር ቤት የነበሩ ሲናገሩ የዓለም አቀፍ የሰብአዊ መብቶች ቋሚዎች ተከራካሪዎች እንደሚጽፉት ከሆነ የኢትዮጵያ አስተዳደር አንዳንድ እስረኞችን በተለይ የፖለቲካ ተቀናቃኞችን አሰቃይቷል ያሰቃያል ይላሉ። የየመን መንግስት ይህን አያውቅም ብዬ አልገምትም። እንዲህ ከሆነ የየመን መንግስት አቶ አንዳርጋቸውን አሳልፎ መስጠቱ የዓለም አቀፍ የጸረ ስቃይ ስምምነት ያወገዘውን አድርጓል ማለት ነው። እኔ እዚህ ላይ አንድ ሁለት ተከታይ ጥያቄ አለኝ። የአድማጫችንን ጥያቄ መልሰዋል። እኔ እንደማየው ከሆነ ኤክስትራዲክሽን ሳይሆን ሬንዴሽን ነው የሚለው አዝማሚያ ነው የያዙት። እንግዲህ በሌላ በኩል የኢትዮጵያ መንግስት ማስረጃ ብሎ ያቀረበው አቶ አንዳርጋቸው ጽጌን በቴሌቪዥን አቅርቦ ለህዝብ ሲያስረዳ ካሁን በፊት በሳቸው አሰልጣኝነት ወይንም በሳቸው ቀስቃሽነት ኢትዮጵያ ውስጥ ቦምብ አፈነዱ ጥፋት አጠፉ ያላቸውን ስሞች ዘርዝሯል። ከራሱ ደህንነት አንጻር ይሄንን ማድረግ ይችላል። ሌላው ደግሞ በተለይ የመንና ኢትዮጵያ በግልጽ ይሄንን ውል መፈራረማቸው ካልታወቀ፣ በግልጽ መታየት ከኖረበት የሚዳኛቸው የዓለም ህግ ወይም የዓለም ሀይል አለ? አንድ የዳኛ አካል አለ? የአለም ህግ ወይም የአለም ዳኛ የለም። ያው እንግዲህ የሰብአዊ መብት ደጋፊዎች ቡድኖች በተለያየ መንገድ ሌላ አገሮችና መንግስቶች ተጽዕኖ ሊያደርጉባቸው ይመራል እንጂ የለም እንዲህ አድርጋችኋል ብሎ ፍርድ ቤት የሚያቀርባቸው የለም። ነገር ግን አለም አቀፍን ህግ ጥሳችኋል ብሎ ሊናገርና መንግስትም ተጽዕኖ ሊያደርስባቸው ይችላል፣ መሆንም አለበት። ቀደም ያለውን ሀሳቤን ሰምተዋል። እዛ ላይ መንግስት የህዝቡን ህልውና ደህንነት የመጠበቅ ግዴታና ኃላፊነት አለበት እና አንድ ሰው ሰላማዊውን ሰልፍ ለመግደል ካሰበ ቦምብ ካፈነዳ የሚታሰርበት ብዙ ህግ አለ። እነሱ ህጎች ተጠቅሰው በእነሱ ህጎች ሊታሰር ይችላል። ግን ነገሩ እንግዲህ ምንድን ነው? እንደዚህ ያለ ማስረጃ አለ ወይ? መናገርና ማስረጃ መስጠት የተለያዩ ነገሮች ናቸው። ማስረጃው ምን ይሆን? ማስረጃው በአደባባይ ሊወጣ ይችላል ወይ? ማስረጃው ለተከሰሱ ጠበቃዎች ይተላለፋል ወይ? ማስረጃው ህዝቡ ያየዋል ወይ? እና ህዝቡ ይበቃል አይበቃም ብሎ ለመፍረድ ይችላል ወይ? ጥያቄዎቹ እነሱ ናቸው። እንጂ እንዳልሁት የአንድ ሀገር መንግስት የህዝቡን ህልውና እና ደህንነት የመጠበቅ ግዴታና ኃላፊነት አለበት። በአንዳንድ ሀገሮች የሚታየው ግን ኢትዮጵያን ጨምሮ ማለት ነው፣ መሪዎች የሚጻረራቸውን የሚቀናቀናቸውን ሁሉ አንተማ ሽብርተኛ ነህ ወይም የሽብርተኛ ደጋፊ ነህ አገሪቱን ለመመጥበጥና ለመገለባበት ተነስተሃል በማለት ሽብርተኝነት ማፈኛና ማሰራሪያ ሆኗል። ይህ ለማንም አይጠቅምም። አገሪቱ የምትበጠበጠው ህዝቡ የሰላማዊ የሰላማዊ መታገያው መንገዱ ሁሉ ሲደፈንበት ሌላ መታገያ እንዲፈልግ ሲገደድ ነው። አንዳንድ ጊዜ መንግስት አስተዳዳሪዎች የእነሱ ስልጣንና ህልውና የአገሪቱ ህልውና ይመስላቸዋል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ኢትዮጵያውያኑ የኢንተርኔት አምደኞች ወይም ብሎገሮች ከእስራታቸው ሊፈቱ ይገባል። የአሜሪካን መንግሥት አቋም የሚያንጸባርቀው ይህ ርዕሰ አንቀጽ የአሜሪካ ድምፅ በዓለም ዙሪያ በሚያሰራጭባቸው በሁሉም ቋንቋዎችና መገናኛ ዘዴዎች አገልግሎቶች ሁሉ እንዲነገር የወጣ ነው። ርዕስ አንቀጹ እንዲህ ብሎ ይጀምራል። ሦስት ወራት ለሚሆን ጊዜ ታስረው የቆዩት ብሎገሮችና ጋዜጠኞች ሐምሌ 11 በፀረ ሽብር አዋጁ ድንጋጌዎች መሠረት ክስ ተመሥርቶባቸዋል። ዞን ዘጠኝ የሚባለው ቡድን አባላት የሆኑ ስድስት የኢንተርኔት ላይ ሐሳብ አንሸራሻሪዎች ወይም ብሎገሮችና ሦስት ነፃ ጋዜጠኞች መታሰራቸው አድራጎቱ በፕሬስ ነፃነት ላይ የተሰነዘረ ጥቃት ነው ከሚሉ ዓለም አቀፍ የሰብዓዊ መብቶችና ሐሳብን የመግለጽ ነፃነት ተሟጋች ቡድኖች ቁጣ አዘል ኡዑታን አስነስቷል። የኢትዮጵያ መንግሥት ጋዜጠኞቹን በጸረ ሽብር ሕጉ መሠረት በሽብር አድራጎት ለመክሰስ መወሰኑ ዩናይትድ ስቴትስን በጥብቅ አሳስቧታል። የኢትዮጵያ መንግሥት የፍርዱ ሂደት ፍትሐዊ፣ ግልጽ፣ ነፃ የፖለቲካ ጫና የሌለበት መሆኑን እንዲሁም ከኢትዮጵያ ሕገ መንግሥታዊ ዋስትናዎችና ከዓለም አቀፍ የሰብዓዊ መብቶች ግዴታዎቿ ጋር በተጣጣመ ሁኔታ የሚካሄድ መሆኑን የማረጋገጥ ግዴታ አለበት። የፍርዱ ሥነ ሥርዓትም ለሕዝብ ክትትል ክፍት ሆኖ እንዲካሄድ ዩናይትድ ስቴትስ የኢትዮጵያን መንግሥት ታሳስባለች። የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቀው ይህ ርዕሰ አንቀጽ ይቀጥልና እንዲህ ይላል። ኢትዮጵያ ጸረ ሽብር ሕጎችን ነፃ የሐሳብ ልውውጥን የመቆልመሚያ መሣሪያ አድርጋ ከመጠቀም እንድትቆጠብ ዩናይትድ ስቴትስ ጥሪዋን በድጋሚ ታሰማለች። ከዚህ በቀደሙ አጋጣሚዎች ጸረ ሽብር አዋጁ በጋዜጠኞች በመብቶች ተሟጋቾችና በተቃዋሚ የፖለቲካ ሰዎች ላይ ሥራ ላይ የመዋሉ ጉዳይ ሕጉ እንዲኖር በተፈለገበት ምክንያት እንዲሁም ኢትዮጵያውያን በሕገ መንግሥት በተረጋገጡላቸው የፕሬስ ነጻነትና ሐሳብን የመግለጽ ነጻነት መብቶች በእውን ብፁዕ ወቅዱስነት ወይም የማይደፈሩና የማይገሰሱ በመሆናቸው ጉዳይ ላይ ብርቱ ጥርጣሬና ስጋቶችን አስነስቷል። ርዕስ አንቀጹ መልእክቱን እንዲህ ሲል ደመደመ። ሐሳብን የመግለጽ ነፃነትን ጨምሮ መሠረታዊ የሆኑት ነፃነቶች አዳዲስ ቴክኖሎጂዎች በተፈጠሩ ቁጥር የሚለዋወጡ አይደሉም። ሐሳብን የመግለጽ ነፃነት መብት እንደ ማንኛዎቹም ሰብአዊ መብቶች ሁሉ ሰው በመሆን ተፈጥሮ ውስጥ በየሰቡ ውስጥ በተፈጥሮ የሚኖር እንጂ መንግስታት አስፈላጊ ነው አይደለም ብለው ባሰቡበት ጊዜ ሁሉ ሊቸሩት ወይም ሊነፍጉት የሚችሉት አይደለም። ሐሳብን የመግለጽ ነጻነትና የፕሬስ ነጻነት የማንኛውም ዲሞክራሲያዊ ህብረተሰብ መሠረታዊ አካላት ናቸው። ብሎገሮችንና ጋዜጠኞችን ማሰርና በሽብር ሕጎች መክሰስ በመገናኛ ብዙሃኑና በመላ ኢትዮጵያውያንም ሐሳብን የመግለጽ ነጻነት መብት ላይ አስፈሪ ወይም አሸማቃቂ ጫና አለው። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። ወደ ተከታዩ ዝግጅት እንለፍ። የዩናይትድ ስቴትስ የተወካዮች ምክር ቤት ሰሞኑን በሀገሪቱ ዓለም አቀፍ ስርጭቶች ጉዳይ ላይ ተነጋግሯል። ይህንን ዘገባ በነገው ምሽት ይዘንላችሁ እንቀርባለን። አሁን ዝግጅታችን እንዲጠናቀቅ ጥቂት ደቂቃዎች ይቀራሉ። ከምሽቱ አንድ ሰዓት ከሀያ አምስት ደቂቃ ሆኗል። አንድ ሙዚቃን አንድ ሙዚቃ እንጋብዛችሁ። አንዳንድ አጠር አጠር ያሉ መረጃዎችን ላካፍላችሁ። ከየአየር ሁኔታ ልነሳ። ከኢንተርኔት አሁን ባገኘሁት መረጃ መሰረት አዲስ አበባ ነገ ደመናማና ዝናባማ እንደምትሆን ይናገራል ትንበያው። ከፍተኛ ሙቀቱ 19 ዝቅተኛው 13 ዲግሪ ሴልሺየስ ይሆናል። አንድ የዩናይትድ ስቴትስ ዶላር ዛሬ 19 ብር ከ61 ሳንቲም ተመንዝሯል። ወደ ታሪክ መለስ ብለን ስንመለከት ደግሞ የኢትዮጵያው ንጉስ አጼ ናኦድ በአውሮፓ አቆጣጠር እስከ 494 ዓ ም ማለትም ይቅርታ ከ494 ዓ ም እስከ 508 ዓ ም ላለፉት 14 ዓመት በኢትዮጵያ አቆጣጠር ከ486 ዓ ም እስከ 500 ዓ ም ድረስ ነግሰው የነበሩት የኢትዮጵያው ንጉሥ አጼ ናኦድ ያረፉት በዛሬው ዕለት ነበረ። ልክ የዛሬ 520 ዓመት ማለት ነው። ወደ ምዕራቡ ዓለም ደግሞ ዞር ስንል በ498 ዓ ም በአውሮፓ አቆጣጠር የዛሬ 516 ዓመት ማለት ነው። የምዕራቡን ዓለም ቀደም ሲል ያገኘው ክሪስቶፈር ኮሎምበስ በሦስተኛ የዚሁ የምዕራብ ጉዞው ትሪኒዳድን አገኘ በዛሬው ዕለት። የተከበራችሁ አድማጮች ከስቱዲዮ ፕሮግራሙን ይመራልን ኃይሉ ታምራት፣ እንደዚሁም ቴክኒሺያኑ ኦድሬስ ሬጅስ፣ እኔ ማስተናጋጃችሁ ሰሎሞን አባተ። እስከ ምሽቱ ሶስት ሰዓት ድረስ ከአቦነሽ አድነው ጋር እንተዋችሁ። እስከ ዝግጅቱ ፍጻሜ ድረስ ባላገሩ ጤና ይስጥልኝ። መልካም ቆይታ።